መጽሐፈ ዜና መዋዕል ካልዕ ምዕራፍ አስራ ሁለት እንዲሁም ሆነ። የሮብዓም መንግሥት በጸናች ጊዜ፣ እርሱም በበረታ ጊዜ እርሱና እስራኤል ሁሉ የእግዚአብሔርን ሕግ ተዉ፤ እግዚአብሔርን በድለዋልና። ሮብዓም በነገሠ በአምስተኛው ዓመት የግብጽ ንጉሥ ሺሻቅ ሺህ ሁለት መቶ ሰረገሎችና ስድሳ ሺህ ፈረሰኞች ይዞ ወደ ኢየሩሳሌም ወጣ። ከእርሱም ጋር ከግብጽ ለመጣው ሕዝብ ቁጥር አልነበረውም። እነርሱም የሊቢያ ሰዎች፣ ሱካውያን የኢትዮጵያ ሰዎችም ነበሩ። ለይሁዳም የነበሩትን ምሽጎች ከተሞች ወሰደ፣ ወደ ኢየሩሳሌምም መጣ። ነቢዩም ሸማያ ወደ ሮብዓምና ከሺሻቅ ሸሽተው በኢየሩሳሌም ወደ ተሰበሰቡት ወደ ይሁዳ መሳፍንት ወጥቶ እንዲህ አላቸው፣ እግዚአብሔር እንዲህ ይላል፣ እናንተ ተዋችሁኝ፣ ስለዚህ እኔ ደግሞ በሺሻቅ እጅ ተውኋችሁ። የእስራኤልም መሳፍንትና ንጉሥ እግዚአብሔር ጻድቅ ነው ብለው ሰውነታቸውን አዋረዱ። እግዚአብሔርም ሰውነታቸውን እንዳዋረዱ ባየ ጊዜ የእግዚአብሔር ቃል ሰውነታቸውን አዋርደዋል፣ አላጠፋቸውም። ከጥቂት ቀንም በኋላ አድናቸዋለሁ። ቍጣዬም በሺሻቅ እጅ በኢየሩሳሌም ላይ አይፈስም። ነገር ግን ለእኔ መገዛትና ለምድር ነገሥታት መገዛትን ያውቁ ዘንድ ይገዙለታል፣ ሲል ወደ ሸማያ መጣ። የግብፅ ንጉሥ ሺሻቅም ወደ ኢየሩሳሌም መጣ። የእግዚአብሔርንም ቤተ መዛግብትና የንጉሡን ቤተ መዛግብት ወሰደ፣ ሁሉንም ወሰደ። ደግሞም ሰለሞን የሠራቸውን የወርቁን ጋሻዎች ወሰደ። ንጉሡም ሮብዓም በእነርሱ ፈንታ የናስ ጋሻዎችን ሠራ፣ የንጉሡንም ቤት ደጅ በሚጠብቁ በዘበኞች አለቃ እጅ አኖራቸው። ንጉሡም ወደ እግዚአብሔር ቤት በገባ ቁጥር ዘበኞቹ መጥተው ይሸከሟቸው ነበር። መልሰውም በዘበኞች ቤት ውስጥ ያኖሯቸው ነበር። ሰውነቱንም ባዋረደ ጊዜ የእግዚአብሔር ቍጣ ፈጽሞ እንዳያጠፋው ከእርሱ ዘንድ ተመለሰ፣ መልካም ነገር ተገኘ። ንጉሡም ሩብዓም በኢየሩሳሌም በረታ፣ ንጉሡም ሆነ። ሩብዓምም በነገሰ ጊዜ የአርባ አንድ ዓመት ጎልማሳ ነበር። እግዚአብሔርም ስሙን ያኖርባት ዘንድ ከእስራኤል አገር ሁሉ በመረጣት ከተማ በኢየሩሳሌም ዐሥራ ሰባት ዓመት ነገሠ። እናቱም የአሞን ሴት ናእማ ነበረች። እግዚአብሔርንም ይሻ ዘንድ ልቡን አላዘጋጀም ነበር ነበርና ክፉ ነገር አደረገ። የሮብዓምም የፊተኛውና የኋለኛው ነገር በነቢዩ ሸማያና በባለ ራእዩ በአዶ የትውልድ ታሪክ መጽሐፍ የተጻፈ አይደለምን? በሮብዓምና በኢዮርብዓምም መካከልም በዘመናቸው ሁሉ ሰልፍ ነበረ። ሮብዓምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ተቀበረ። ልጁም አብያ በእርሱ ፈንታ ነገሠ።